ፕሬዚደንት ባራክ ኦባማ በአውሮፓና በደቡብ አሜሪካ በሚያደርጉት ጉዞ ተመራጩ ፕሬዚደንት ዶናልድ ትራምፕ ኔቶን ጨምሮ ከመላው ዓለም መሪዎች ጋር ግንኙነታቸውን ለመቀጠል እንደሚሹ መልእክት መያዛቸውን ገልጸዋል። ኦባማ ጀርመን፣ ግሪክና ፔሩ በሚያደርጉት የውጭ ሀገር ጉብኝት ከዓለም መሪዎች ጋር እንደሚገናኙ ታውቋል። ከዋይት ሀውስ ሜሪያሊስ ሳሊናስ የላከችውን ዘገባ አዲሱ አበባ ያቀርበዋል። ፕሬዚዳንት ባራክ ኦባማ በስልጣን ዘመናቸው የመጨረሻ ጉብኝት ካደረጉባቸው የአውሮፓ አገሮች የመጀመሪያዋ ግሪክ ስትሆን ባለሥልጣኖቿ ዛሬ ማክሰኞ አቴንስ ውስጥ ከፍተኛ አቀባበል አድርገውላቸዋል። ከዚያም ከጠቅላይ ሚኒስትሩ አሌክሲስ ሲፕራስ ጋር ተገናኝተው ቀጣይነት ስላለው የኢኮኖሚ ግንኙነት ተወያይተዋል። በዚህ ወቅት ኦባማ የዲሞክራሲ የትውልድ አገር በሆነችው ግሪክ የተደረገላቸው አቀባበል አስደሳች መሆኑን ገልጠው አመስግነዋል። ግሪክን ሁሌም በወዳጅነት፣ በሸሪክነት በዋና የኔቶና የመላው አትላንቲክ ህብረት አገናኝ አድርገን ነው የምንመለከታት። የግሪክ አሜሪካውያን ማህበረሰብም ከግሪክ ጋር ያለንን የጠበቀ ወዳጅነትና ትብብር እንድገልጽ ይፈልጋሉ ብዬ አምናለሁ። ፕሬዚዳንት ኦባማ አክለውም የግሪክ መንግስት ለአፍሪቃና ለመካከለኛው ምስራቅ ፍልሰተኞች በሩን በመክፈት ያደረገውን አስተዋጽኦ በማውሳት በአጠቃላይ የስደተኞችን ቀውስ በማርገብ ረገድ የተደረገውን እገዛ ጠቅሰው አመስግነዋል። ፕሬዚዳንት ኦባማና የግሪኩ ጠቅላይ ሚኒስትር አሌክሲስ ከውይይታቸው በኋላ የጋራ ጋዜጣዊ መግለጫ እንደሚሰጡም ታውቋል። ይህ በእንዲህ እንዳለ ፕሬዚዳንት ባራክ ኦባማ በአውሮፓ በጀመሩት ጉዞ ከተመራጩ ፕሬዚዳንት ዶናልድ ትራምፕ ጋር ባደረጉት ውይይት ላይ ተመስርተው ለጋዜጠኞች እንደገለጡት ለዓለም መሪዎች መድረስ ያለበትን የተመራጩን ፕሬዚዳንት ወሳኝ መልእክት ይዘዋል። ቀጣዩ የዩናይትድ ስቴትስ ፕሬዚዳንት ኔቶን ጨምሮ ከዓለሙ መሪዎች ጋር የሚኖረውን ስትራቴጂካዊ ግንኙነት ለመቀጠል ማቀዳቸውን ነው ሚስተር ኦባማ የተናገሩት። One of the messages I will be able to deliver is his commitment to NATO and the Trans-Atlantic Alliance. ከማስተላለፋቸው መልእክቶች አንዱ ለኔቶና ለመላው አትላንቲክ ሀገሮች ሕብረት ያላቸውን ቁርጠኝነት ነው። በዚህ ጊዜ ትልቅ ቦታ ሰጥቼ ማቅረብ የምፈልገው ጠቃሚ መልእክትም መፍትሔ በማግኘቱ ረገድ ድክመት እንደሌለ የዓለሙ መሪዎች እንዲያውቁ ነው። በምርጫ ዘመቻው ወቅት ሚስተር ትራምፕ ዩናይትድ ስቴትስ ለምታደርገው ጥበቃ አንዳንድ የኔቶ አባላት ተጨማሪ ክፍያ ማድረግ አለባቸው በማለት አስቆጥተዋቸውና አደናቅጠዋቸው እንደነበር ይታወሳል። ትራምፕ በዋና የስትራቴጂ ኃላፊነት ስቴፈን ባነንን እንደመረጡ ለቀረበ ጥያቄ ኦባማ መልስ ከመስጠት ተቆጥበዋል። የአወዛጋቢው የብራይት ባር ኒውስ ዜና አውታር የቀድሞ ኃላፊ የነበሩት ባነን ግን ተቾች እንደሚሏቸው የነጭ ብሔርተኛ ቡድኖች ጋር ይወገናሉ። ለማንኛውም ግን አሉ ኦባማ፣ ህዝብ ድምፁን ሰጥቷል። ዶናልድ ትራምፕ ዊል ቢ ዘ ኔክስት ፕሬዚደንት ዘ 45ት ፕሬዚደንት ኦፍ ዘ ዩናይትድ ስቴትስ ኤንድ ኢት ዊል ቢ አፕ ቱ ሂም። ዶናልድ ትራምፕ ቀጣዩ ፕሬዝዳንት ይሆናሉ። አርባ አምስተኛው የዩናይት ስቴትስ ፕሬዝዳንት በአስተዳደራቸው ውስጥ እነማን ሊሰሩና ፖሊሲያቸውን ሊያንጸባርቁ እንደሚችሉ የሚወስኑትም እርሳቸው ናቸው። ዲሞክራሲ የሚሰራውም እንደዚያ መሆኑን ያልመረጧቸው ሰዎችም ጭምር ሊያውቁ ይገባል። ዶናልድ ትራምፕ የዩናይትድ ስቴትስ ተመራጭ ፕሬዚዳንት በመሆን ባለፈው ጥቅምት ጥቅምት 29 ቀን ያገኙት ድል በአንዳንድ የዩናይትድ ስቴትስ ግዛቶች ተቃውሞ መቀስቀሱ ይታወቃል። ድላቸውም ዲሞክራቶችን አስደንግጧል። እንደሚመስለኝ ነገሮችን መለስ ብሎ ማየት መመርመር፣ ለዲሞክራቲክ ፓርቲው ጤናማ ይመስለኛል። እኔም በዚህ ውስጥ ገብቼ ማካበድ ያለብኝ አይመስለኝም። የአዳዲስ ሀሳቦችና ድምፆች መሰማት ደግሞ ጠቀሜታ ያለው ይመስለኛል። ዶናልድ ትራምፕ ያለመረጧቸውንም አሜሪካውያን ድምፅ ማድመጥ ወደ ዋይት ሀውስ በሚመጡበት ጊዜ ሊረዳቸው እንደሚችል ፕሬዚዳንት ኦባማ አሳስበዋቸዋል።